ጤና ይስጥልኝ። የአሜሪካ ድምፅ አዘጋጆች ከዚ በፊት ስለአንድ አማርኛ ቃል አዋቂዎችን ጠይቀን መልስ እንሰጣቸዋለን ብላችሁ ነበር። ይህ ቃል ብዙ ጊዜ ትከነክነኛለች። አንዳንድ ሰዎች ክ የምትለዋን ቃል ብዙ ጊዜ ያልሆነ ቦታ ላይ ሲያገቧት እንሰማለን። ምናልከኝ ብሎ ሲመልስለት ምናልክ ብሎ መመለስ ሲገባው ምልክ የሚል ነገር ያገባሉ። ብዙ ጊዜ ይህን ቃል ኃይለ ገብረ ሥላሴ ሲጠቀምባት ያውቃሉ። ሌላው ደግሞ አንዳንድ ጊዜ ብዙ ተደጋጋሚ ነገሮች የሚነገሩት በላው ማለት ነው፣ ለበስኩ ማለት ነው፣ ጠጣው ማለት ነው። ሰውየው ድርጊቱን መፈጸሙን እያወቀ እነዛን ቃላቶች ወሬ ላይ እየደጋገመ ሲጠቅሳቸው እንሰማለን። ስለዚህ እባካችሁ እነዚህ አይነት አማርኛ ቃላቶች እንዴት ሊመጡ ይቻሉ? በእርግጥ አማርኛ ቃላት ቋንቋ እያደገ ሲሄድ ይቀየራል። ግን ከየት መጡ እነዚህ ነገሮች? ይህንን ፈልጋችሁ ብታነጋግሩ የሚያውቅ ሰው ለማለት ነው። ሌላው ደግሞ በጣም ከሚከነክኑኝ ቃላቶች ክልል የሚለው ነው። ክልል የሚለውን ቃል እናንተም የአማርኛ አዘጋጅ ክፍሎች እየደጋገማችሁ ትናገሩታላችሁ። ለምሳሌ ዛሬ በናይጄሪያ ክልል ስትሉ ነበር። ክልል ማለት ራሱ የተከለከለ እንኳን ለሰው ለከብት ጭምር የተከለከለ ቦታ ማለት ነው፣ እና ይህንን ነገር አጣርታችሁ ብትነግሩኝ በጣም ደስ ይለኛል። ከዚሁ ከአሜሪካን ሀገር ነው። አመሰግናለሁ። በነገራችን ላይ አድማጮች ሰግታችሁ ጻፉ፣ ደውሉ ልንል ነው። ስልካችን 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ትጽፋላችሁ። ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች የሚለውን እንዳትረሱ። 330 ኢንዲፔንደንስ አቬኒው ሳውት ዌስት ዋሽንግተን ዲሲ 20237 አድራሻችን ነው። አሁን ወደ ማጠናቀቁ ልንሄድ ነው። የቀረን How did Stop.